በደቡብ ክልል ኮንሶ ዞንና አካባቢው በተፈጠረ ግጭት በአጠቃላይ አስራ አምስት ሲቪሎች መገደላቸውን የአካባቢው ነዋሪዎች ለቪኦኤ በስልክ ገለጹ። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውደ በበኩላቸው ግጭቱ መኖሩን አረጋግጠው አካባቢውን የማረጋጋትና የግጭቱን መንስኤ በማጣራት ላይ መሆናቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባውን ያስደምጠናል። በደቡብ ክልል በኮንሶ ዞን በደራሼ በአልና በአማሮ ወረዳ ቡኒትና በማይደ ቀበሌያት እንዲሁም በሰገን ከተማና አካባቢው ለአመታት ዘለቀው የሰው ሕይወት የቀጥፈን የተባለው የተፈጥሮ ሀብት ባለቤትነት ባለቤትነትና ማንነትን መሰረት ያደርጉ ግጭቶች አሁንም ቀጥለዋል። በኮንሶ ዞንና በአለ ልዩ ወረዳ መካከል በኮል መቀበላይ እንደገና የተቀሰቀሰው ግጭት የሶስት ሰዎችን ሕይወት እንዳጠፋ እንዳጠፋና ሌሎችም እንደተጎዱበት የአይን ማኞች በስልክ ለቪኦኤ ተናግሯል። ባለፈው ጀምሮ በአካባቢው ላይ ሰላም የለም። እንዳለ አጠቃላይ በቸው የሚባል አካባቢ ተቃጥሏል። አዲስ ገብረ የሚባል ቀበሌ ተቃጥሏል። ብዙ ሰው ሞቷል። በዚህ በአሌ በኩልም ደግሞ አሌና ኮንሶ እየተዋጉ ነው። ጋማ የሚባል ቀበሌ አሌ ተቃጥሏል። ዶሮ የሚባል ቀበሌም አሁን እየተቃጠለ ነው። ከኮንሶ ደግሞ ጋቶ በኩል ደራሽና ኮንሶ ከትላንትና ጀምሮ ኮንሶ ቀበሌ እንዳለ ተቃጥሏል። የደራሽም ተቃጥሏል። የደራሽ ተቃጥሎ ይሄ ቆላ ማሽል የሚባል አካባቢ ተቃጥሏል። የኮንሶ ደግሞ ይሄ ፉጁጃ ቀበሌ ተቃጥሏል። መንግስት ወይም የጸጥታው አካል ለመረጋጋት ምን ያደረገን ያለው እዚህ አካባቢ ያለው የልዩ ኃይል አካላት ነበሩ። እነሱ ከአቅማቸው በላይ ነው፣ በቃ ምንም ማድረግ አልቻሉም። ቀጠናው ሰላም ካጣ የሰነበተ ቢሆንም ይህ ነው የሚባል እልባት እንዳልተሰጠው በመጥቀስ የአካባቢ ነዋሪዎች የክልሉን እንዲሁም የዞንና የወረዳዎችን መንግስት ይወቅሳሉ። በሌላ በኩል ደግሞ ኮንሶ በዞን ከመደራጀቱ በፊት የሰገን አካባቢ ህዝቦች ዞን ማዕከል በነበረው ሰገን ከተማና በዙሪያው የተፈጸመ ነው በተባለው ጥቃት አስራ ሁለት ስብሎች ተገድሏል የተባለው ለደህንነታቸው ስባል ስማቸውን መግለጽ ያልፈለጉ የአካባቢ ነዋሪ የጥቃቱ ሰለባ መሆናቸውና የተፈጠረውንም ሁኔታ ተናግሯል። የዛሬውን እንግዲህ ከፍተኛ የሞተውም መለየትም ስላልተቻለ ማለት ነው ከባድ ስለነበረ የትናንትናው እስከ ትናንትናው የነበረው ልስቲ አስራ ሁለት ሰው በትክክል በስም የማውቃቸው የሞቱ አሉ ሀያ በላይ የቆሰሉ አሉ። ሆስፒታል አርባ ምንጭ ሆስፒታል፣ ጊዶሌ ሆስፒታል ያሉ አሉ። እዚህም የማያመጣቸው አጥተው እዛው መንገድ ላይ የቀሩም እንዳሉ ነው የነገሩን። በትክክል ግን በተጨባጭ ከአስራ ሁለት ሰው በላይ አሁን ሞቷል። እሳቸው እንዳሉት በጥቃቱ የታጠቁ የአካባቢው ነዋሪዎችና የሸኔ የኦነግ አባላት እንደተሳተፉም ተናግሯል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውደኝ ግጭቱ መኖሩን አረጋግጠው አካባቢውን የማረጋጋትና የማጣራት ስራ የተሰራ መሆኑን አስታውቀዋል። ለማረጋጋት ጥረት እየተደረገ ነው ያለው አንደኛ የህዝቡ የራሱን የአካባቢውን ችግር የሚፈታበት ከውስጡ የቆየ ባህላዊ የእንደዚህ አይነት ግጭቶች አፈታት ስርአት አለ። በሱ መሰረት በአስቸኳይ ድርጊት ውስጥ እየገባ ያለውን ኃይል አጋልጦ በፍጥነት የራሱን አካባቢ ደህንነት እንዲጠብቅ፣ በባህሉ ይሄን ችግር እንዲፈታ ከህዝብ ጋር ምክክር እየተደረገ ነው ያለው። ይህን በአግባቡ የሚያስተባብሩ የሀገር ሽማግሌዎች እና የሃይማኖት አባቶች ጋር ምክክር እየተደረገ ነው ያለው። ሁለተኛ ይህ ድርጊት ላይ የሚ የሚሳተፈውን ፊት ለፊት የሚሳተፈውን አካል ሊያስቆም የጸጥታ መዋቅሩ በተጨናጨ መንገድ ስምሪት ወስዶ ይሰራ ነው። ከወራት በፊት በአሌ ልዩ ወረዳና በኮንቶ ዞን መካከል የመሬት ይገባኛል ጥያቄ ያስነሳው ግጭት ከሀያ አምስት ሲቪሎች በላይ እንዲገደሉና በሺዎች የሚቆጠሩ አባ ወራዎች እንዲፈናቀሉ ምክንያት መሆኑ አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም